ዜናዎቹን ከማሰማታችን በፊት ርዕሰ ዜናዎቹን እንኸው። የደቡብ አውስትራሊያ ባለሥልጣናት በክልሉ የተወሰኑ ከተሞች እሳት እንዳይነደድ ከለከሉ። የተባበሩት መንግሥታት ድርጅት በሱዳን ድርቅ ሊከሰት እንደሚችል አስጠነቀቁ። በተለያየ የግዳጅ አገልግሎት ላይ ያሉ የአውስትራሊያ የጦር ኃይል አባላት የፈረንጆቹን ገና በዓል ምክንያት በማድረግ መልእክቶቻቸውን አስተላለፉ። የሚሉት የቀኑ ዋና ዋና ዜናዎቻችን ናቸው። ዜና በዝርዝር። ከቀኑ ዜና ጋር ማርታ ጸጋው ነኝ። ሞቃት አየር በደቡብና ምስራቅ የአውስትራሊያ ግዛቶች በማየሉ ሳቢያ በማውንት ሎፍቲ እና በምዕራብ ዳርቻ ማንኛውም አይነት እሳት እንዳይነድ ክልከላ ወጣ። አደላይድ ከ2016 ዓ ም ቀጥሎ እጅግ በጣም ሞቃት የተባለውን የገና በዓል ቀን እያሳለፈች ስትገኝ የሙቀት መጠኑም ከ30 እስከ 40 ዲግሪ ሴንቲግሬድ ሊደርስ እንደሚችልም ተነግሯል። ቪክቶሪያ ከ2019 በኋላ ከፍተኛ የተባለውን የእሳት አደጋ ስጋት ላይ የወደቀች ሲሆን የእሳት ማንደድ ክልከላም በቦክሲንግ ደይ ቀን ተጥሏል። የሚቴሮሎጂ ቢሮ እንዳስታወቀውም በነገ ውለት የቪክቶሪያ የሙቀት መጠን እስከ 40 ዲግሪ ሴንቲግሬድ ሊደርስም እንደሚችል ነው። አንድ የቀድሞ የባህር ኃይል ኮማንደር በሳይክሎን ትሬሲ ወቅት ከፍተኛ አበርክቶ ላደረጉ ሰዎች ሜዳሊያ ወይም የምስጋና ስጦታ አለመበርከቱ የማይታመን ነው ሲሉ ገለጹ። ከዛሬ 50 ዓመት በፊት ዳርዊንን የመታው ሳይክሎን አብዛኛውን ከተማውን አውድሞ 66 ሰዎችን እንደገደለ ይታወሳል። የሮያል አውስትራሊያ ባህር ኃይል በአደጋው ጊዜ ምላሽን ለመስጠት 13 መርከቦችን፣ 11 አውሮፕላኖችንና ሦስት ሺህ የሚሆኑ መርከበኞችንም አሳትፎ ነበረ። ሲዩ ቢግመን በዚህ ተልእኮ ላይ ሁለት ወራቶችን የቆዩ ሲሆን በወቅቱ ምን እንደተከሰተ ብዙም ሰዎች በቅጡ አይረዱትም ሲሉ ይናገራሉ። እንዲረዱ የምፈልገው ከዚህ አደጋ የተረፉትን ያለፉበት መንገድ ምን ያህል አስፈሪ እንደነበረ ነው። እንዲያውቁት የምንፈልገውም የመከላከያ ኃይሉ ለዳርዊን ከተማና ሕዝብ የሰሩትን ስራና የሰጡትንም ጊዜ ነው። ነዋሪዎችንም ለመርዳትና ከቦታ ቦታ ለማሸጋገር አብረንኛም እንዘዋወር ነበረ። ይህንንም አድርገነዋል። ያኔ እኛ ልጆች ነበርን። የሰራነውም ስራችን ብቻ ነበረ። በሱዳን እየተካሄደ ባለው የእርስ በርስ ጦርነት ሳቢያ በርካታ ዜጎች የተፈናቀሉ ሲሆን የምግብ እጥረት መከሰቱንም አይፒሲ አስታወቀ። በተለይም በሱዳን በትልቅነቱ በሚታወቀውና በዳርፉር ቀበሌ የሚገኘው ዛምዛም ካምፕ ረሃቡ እንደተባባሰ ተነግሯል። ደቭሊ ክሌይ በተባበሩት መንግስታት ድርጅት የምግብና እርሻ ድርጅት የድንገተኛ ጊዜ ከፍተኛ ኦፊሰር እንዳሉት 638 ሺህ ሰዎች ለረሃቡ ተጋልጠዋል። በሱዳን ያለው ሁኔታ በጣም ከባድና ለመቀበል ማደጋች ነው። በተለይ ዛሬ በዓለማችን ይህ ነው የማይባል ብልጽግናን እየተመለከትን ሰዎች በረሃብ ሲሞቱ ማየት ተቀባይነት የለውም። ይህ በዚህ ዘመን በፍጹም መሆን የለበትም። በአሁን ሰዓት ለሰዎች መድረስ ይኖርብናል። ሰላማዊ ለሆኑ ዜጎች ሰብአዊ እርዳታን ለማድረስ ቦታዎች መመቻቸት አለባቸው። እየተፈጸመ ያለው ጥቃት ሊቆም ይገባል። በውጤቱም ሰዎች ምግብ፣ ውሃ፣ ጤናና የተመጣጠነ ምግብ እንዲያገኙ ይሆናል ሲሉ ተናግረዋል። ባለፉት አስራ አምስት ዓመታት ረሃብ በይፋ ከተነገረላቸው አገሮች መካከል ሱዳን ሶስተኛዋ ስትሆን ደቡብ ሱዳንና ሶማሊያ በ2011 ዓ ም በከፍተኛ ረሃብ የተመቱ ሲሆን በውጤቱም ሩብ ሚሊየን ያህል ዜጎች ህይወታቸውን አጥተዋል። ከእነዚህ መካከል ግማሽ ያህሉ እድሜያቸው ከአምስት ዓመት በታች የሆኑ ህጻናት ነበሩ። አይፒሲ አያይዘውም አብላጫው በጋዛ የሚኖሩ የፍልስጤም ዜጎች ተመሳሳይ እጣፋንታ ሊገጥማቸው እንደሚችልም አስጠንቅቀዋል። የአውስትራሊያ የጦር ኃይል አባላት የገና በዓልን ምክንያት በማድረግ ከቤተሰቦቻቸው ርቀው ለማሳለፍ በሚዘጋጁበት ጊዜ ለቤተሰቦቻቸውና ጓደኞቻቸው የእንኳን አደረሳችሁ መልእክታቸውን አደረሱም። 2300 የሚሆኑ የአውስትራሊያ የጦር ኃይል አባላት በዓለማችን የተለያዩ ከተሞች ቀጣይነት ያለውን እገዛ ለማድረግ በመካከለኛው ምስራቅ፣ አፍጋኒስታንና ደቡብ ሱዳን ይገኛሉ። ካፕቴን ጆርጂኒያ ጊልበርት የባህር ኃይሉን ወክለው ከባህሬን መልእክታቸውንም እንዲህ ሲሉ አስተላልፈዋል ሚስ ታላቅ የሆነውን የገና በዓል መልእክቴን ለቤተሰቦቼና ጓደኞቼ፣ በተለይ ደግሞ ለእናቴና ለአባቴ፣ ለወንድሜ ጄምስ፣ ለወንድሜ ሚስት ሚካኤላ፣ እንዲሁም ልጆቻቸው፣ በተለይ ደግሞ የተለየ መልእክቴን ለውሻዬ ፖሊ አስተላልፋለው። መልካም የገና በዓል ይሁንላችሁ። እወዳችኋለሁ። እናፍቃችኋለሁ። በዛሬ ውዕለት በአውስትራሊያ ዋና ዋና ከተሞች የሚኖረውን የአየር ጸባይ ስንመለከት በፐርዝ ነፋሻማና በከፊል ደመናማ ይሆናል፣ 24 ዲግሪ ሴንቲግሬድ፣ አደላይድ ፀሐያማ 37 ዲግሪ ሴንቲግሬድ፣ ሜልበርን በአብዛኛው ፀሐያማ 30፣ ሆባርት በከፊል ደመናማ 23፣ ካምራ ፀሐያማ 32፣ ወሎንጎግ ፀሐያማ 23 ዲግሪ ሴንቲግሬድ፣ ሲድኒ ፀሐያማ 26 ኒውካስል እንዲሁ ፀሐያማ 27፣ ብሪስበን ፀሐያማ 30 ዲግሪ ሴንቲግሬድ፣ ኬንስ ፀሐያማ 34 ዲግሪ ሴንቲግሬድ፣ ዳርዊን አውሎ ንፋስ የቀላቀለ ዝናብ ሊኖር ይችላል፣ 34 ዲግሪ ሴንቲግሬድ ይሆናል። በመዲናችን በአዲስ አበባም በዛሬው ዕለት በከፊል ደመናማ የአየር ጠባይ የሚታይ ሲሆን 24 ዲግሪ ሴንቲግሬድም ይጠበቃል። ወደ ውጭ ምንዛሬ ዜና ስናልፍ አንድ የአውስትራሊያ ዶላር 78 ነጥብ 79 የኢትዮጵያ ብር አንድ የአሜሪካ ዶላር 126 ነጥብ 09 የኢትዮጵያ ብር እንዲሁም አንድ ዩሮ 131 ነጥብ 31 የኢትዮጵያ ብር ተመንዝሯል የቀን ዜና በዚሁ አበቃ